ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየለቱ ከሚሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድና እንዲሁም በናይል ሳት በልዩ ልዩ ወቅታዊ ርዕሰ ጉዳዮች ላይ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። እናስጠልን እንደምናመሻችሁ ክቡራትና ክቡራን አድማጮች የዛሬ ሰኞ ሚያዝያ 20 2006 ዓ ም ዝግጅታችንን ይዘን ቀርበናል። የአዲስ አበባ ፖሊስ ባለፈው አርብና ቅዳሜ በቁጥጥር ስር የዋላቸው ስምንት ጋዜጠኞችና የኢንተርኔት ድረገጽ ጸሐፊዎች ወይም ብሎገሮች ትላንት ፍርድ ቤት ቀረቡ። ተለዋጭ ቀጠሮ ለሚያዝያ 29 መሰጠቱም ተነገረ። ከአዲስ አበባ የተጠናቀረው ዘገባ በቢሬሳችን ይቀርባል። በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ የሚያተኩር ተከታታይ ክርክር የመጀመሪያ ክፍል፣ ሌሎች ዘገባዎችና ለዕለቱ የተመረጡ ዜማዎችን አካተናል። አስተናጋጃችሁ ሀሉ ከበደ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። ፒተር ሃንድሌክ የቴክኒክ ሕንድስናውን እያቀላጠፈ አብሮን ያመሻል። አሁን ታዲያ ቀዳሚው የሰዓቱ የዓለም ዜና ነው። ከአዲሱ አበበ እንደምን አንድ የግብፅ ፍርድ ቤት በ683 የሙስሊም ወንድማማችነት ደጋፊዎች ላይ የሞት ብይን አሳለፈ። የተመሰረተባቸውም ክስ በአንድ የፖሊስ መኮንን ላይ የተፈጸመ እንግድያ እና ሌሎች አመጾችን ያካትታል። ዳኛው ፍርዱን ያስተላለፉት ከካይሮ ወደ 200 ኪሎ ሜትር ርቀት ላይ በምትገኘው በደቡባዊቷ ሚኒያ ከተማ መሆኑም ታውቋል። ባለፈው ወር ይኸው ፍርድ ቤት በ529 ተከሳሾች ላይ ሁለት ቀን ብቻ በፈጀ ውሎ የሞት ፍርድ የበየነ ሲሆን ክሳቸውም ተመሳሳይ እንደነበር ታውቋል። በሌላ በኩል ዛሬ ሰኞ ሊካሄድ የታቀደ አንድ አፍቃሪ ዲሞክራሲ ሰላማዊ ሰልፍ በፍርድ ቤት ትዕዛዝ መታገዱን ባለሥልጣናት አስታውቀዋል። ታጣቂዎች በሰሜን ምዕራብ ማዕከላዊ አፍሪካ ሪፐብሊክ ውስጥ በሚገኝ ሆስፒታል ላይ በከፈቱት ተኩስ ቢያንስ 22 ሰዎች መሞታቸው ተገለጠ። የረድኤት ድርጅቱ ድንበር የለሽ ሐኪሞች ወይም ዶክተርስ ዊት አውት ቦርደርስ እንዳረጋገጠው በማዕከላዊ አፍሪካ ሪፐብሊክና በቻድ ድንበር አቅራቢያ በምትገኘው ናንጋ ቡጉይላ ባለፈው ቅዳሜ በተካሄደው ጥቃት ሶስት ሰራተኞቹ ተገድለውበታል። የአካባቢው ባለሥልጣናት እንዳስረዱት ተኳሾቹ ባለፈው ዓመት የማዕከላዊ አፍሪካ ሪፐብሊክን ፕሬዚዳንት ከስልጣን ያባረረው የሙስሊሙ ሽምቅ ተዋጊ ቡድን የስሌካ አባላት ናቸው። ባለሥልጣናቱ ጨምረው ሲናገሩ ቡድኑ ወደ ሆስፒታሉ ያመራው ፍራንክ ፍለጋ ነው ብለዋል። ከፊሊፒንስ ጋር የተፈረመው አዲስ የሴኪሪቲ ስምምነት ቻይናን ለመቋቋም ወይም ለመቆጣጠር አይደለም ሲሉ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ አስታወቁ። ጃፓንን፣ ደቡብ ኮሪያንና ማሌዥያን በሚያካትተው የእስያ ጉዞ ላይ የሚገኙት ፕሬዚዳንት ኦባማ ፊሊፒንስ ከመግባታቸው ከጥቂት ሰዓታት በፊት ነው ስምምነቱ የተፈረመው። ፕሬዚዳንት ኦባማ ከፊሊፒንስ ፕሬዚዳንት ቤንጊኖ አኩኖ ጋራ በሰጡት የጋራ መግለጫ ዩናይትድ ስቴትስ ከቻይና ጋር ጤናማ ግንኙነት እንዳላት አመልክተው ዓላማችን ዓለም አቀፍ ውዝግብ ባለበት አካባቢ ጭምር ዓለም አቀፍ ሕግና ስርዓት መከበሩን ማረጋገጥ ነው ብለዋል። ቻይና እና ፊሊፒንስ በደቡብ እስያ ባህር አካባቢ በማሪታይም እና በግዛት ይገባኛል ጥያቄ ፍጥጫ እንዳላቸው ይታወቃል። በአልሞ ተኳሾች ጥይት የተመቱት የዩክራይን ሁለተኛዋ ከተማ የካርኪቭ ከንቲባ በጽኑ መቁሰላቸው ተገለጠ። የመንግሥት ባለስልጣናት እንዳስታወቁት ሄናዲ ኬርነስ በምስራቃዊቷ ካርኪቭ ከተማ በብስክሌት ሲጓዙ ነው ባልታወቁ ሰዎች ጀርባቸው ላይ የተመቱት። ለፕሬዚዳንት ቪክቶር ያኑኮቪች ከስልጣን መወገድ ምክንያት የሆነውን አፍቃሪ ምዕራባውያን የማይዳን ንቅናቄ የሚቃወሙት ኬርነስ የዩክራይንን መገንጠል የሚደገፉትን አፍቃሪ ሩሲያ ኃይሎችንም አይደግፏቸውም። ከነስ በአሁኑ ሰዓት ሆስፒታል ውስጥ በጽኑ መምሪያ መሆናቸውን የካርኪቭ ባለሥልጣናት አስታውቀዋል። በጦርነት የተጠመዱት የሶሪያው ፕሬዚዳንት አሳድ ሌላ ሰባት ዓመት ለመግዛት ለሦስተኛ ጊዜ ሊወዳደሩ ነው ተባለ። የምክር ቤቱ አፈጉባኤ ናቸው ዛሬ ሰኞ ዜናውን ይፋ ያደረጉት እንደ አውሮፓ አቆጣጠር በመጪው ሰኔ ሶስት ቀን ለሚካሄደው ፕሬዚዳንታዊ ምርጫ ተወዳዳሪዎች ካለፈው ሳምንት ጀምረው እየተመዘገቡ መሆናቸውም ታውቋል። ሚስተር አሳድ ሶሪያ ውስጥ ከሽምቅ ተዋጊዎች ጋር እንደ አውሮፓ አቆጣጠር በመጋቢት 2011 ዓ ም በሰላማዊ ተቃውሞ ተጀምሮ ወደ ለየለት የርስ በርስ ጦርነት በተቀየረውና ከ150ሺህ ሕዝብ በላይ ባለቀበት ትንቅንቅ መጠመዳቸው ይታወቃል። በዚሁ የእርስ በርስ ጦርነት ሌሎች 2.6 ሚሊዮን ህዝብ ከሶሪያ ወደየአካባቢው የአካባቢው አገሮች የተሰደዱ ሲሆን እዚያው ሶሪያ ውስጥ ደግሞ ከ6.5 ሚሊዮን የሚበልጥ ህዝብ ከቤት ንብረቱ ተፈናቅሎ ይገኛል። ፕሬዚዳንት አሳድ ሶሪያን ለ30 ዓመታት ከገዟት አባታቸው ነው እንደ አውሮፓ አቆጣጠር በ2000 ዓ.ም ስልጣኑን የተረከቡት። በመጨረሻም የአውስትሬሊያው ጠቅላይ ሚኒስትር ቶኒ አቦት ህንድ ውቅያኖስ ውስጥ ከጠፋው የማሌዥያ አውሮፕላን አንዳች ስብርባሪ ለማግኘት ከእንግዲህ ተስፋ እንደሌለ ገለጡ። ጠቅላይ ሚኒስትሩ ዛሬ ሰኞ በሰጡት ጋዜጣዊ መግለጫ የፍለጋው አቅጣጫ መልኩን እየቀየረና እየሰፋ መሄዱንም ተናግረዋል። ሚስትር አቦት ባለፈው ሳምንት ባህር ውስጥ በሚደረገው ፍለጋ ጠቋሚ የሆነ አንዳች የአውሮፕላን ስብርባሪ ካልተገኘ ፍለጋውን በሚመለከት ሌላ ዘዴ መቀየስ ይኖርበታል ማለታቸው አይዘነጋም። አድማጮች ለሰዓቱ ያለን ዜና የሆነው በሶስት ሰዓት ከተጨማሪ ዜና ጋር እመለሳለሁ። ደህና እምሹ አዲሱ አበበን ለዜናው አመሰግናለሁ። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ ነው የምንሻገረው። አዲስ አበባ ፖሊስ ባለፈው አርብና ቅዳሜ በቁጥጥር ስር የዋላቸው ስምንት ጋዜጠኞችና የኢንተርኔት ድረገጽ ጸሀፊዎች ወይም ብሎገሮች ትናንት ፍርድ ቤት መቅረባቸው ተዘገበ። ዞን ዘጠኝ በመባል የሚታወቀው ቡድን አባላት የሆኑት ታሳሪዎች ቤተሰብና ወዳጅ ዘመዶቻቸው እስካሁን እንዳላዩቸውም ተነግሯል። ከአዲስ አበባ ለተጠናቀረው ለዚህ ዘገባ መለስካቸው አመሃ በፖሊስ ከተያዙት ስምንቱ ውስጥ ሰባቱ የተያዙት ሚያዝያ 17 ቀን 2006 ዓ ም በተመሳሳይ ጊዜ ማለትም ከምሽቱ ወደ 11 ሰዓት ተኩል አካባቢ እንደነበረ ታሳሪዎቹን በቅርብ የሚያውቋቸው ምንጮች ለቪኦኤ ገልጸዋል። የእያንዳንዳቸው ቤት ተፈትሾ ካበቃ በኋላም ማዕከላዊ ተብሎ ወደሚታወቀው ስፍራ መወሰዳቸውን እነዚሁ ምንጮች ይናገራሉ። በዚሁ ቀን የታሰሩት አቶ ተስፋ ዓለም ወለየስ ፎርቹን ለተሰኘው የእንግሊዝኛ ሳምንታዊ ጋዜጣና አዲስ ስታንዳርድ ለተባለ የእንግሊዝኛ መጽሔት ይሰራ የነበረ፣ አቶ ዘላለም ክብረት በአምቦ ዩኒቨርሲቲ የህግ መምህር፣ አቶ በፈቃዱ ኃይሉ፣ አቶ ናትናኤል ፈለቀ፣ አቶ አቤል ውበላ፣ ወይዘሪት ማህሌት ፋንታሁን በጤና ጥበቃ ሚኒስቴር የምትሰራ ዞን ዘጠኝ የተባለ ቡድን አባላት ሲሆኑ በድረ ገጾች ላይ የሰብአዊ መብቶችን በተመለከተ የተለያዩ መጣጥፎችን ያቀርቡ እንደነበረ ታውቋል። አቶ አስማማው ኃይሉ ሌላው ታሳሪ ደግሞ አዲስ ጉዳይ ለተሰኘው መጽሔት ከፍተኛ አዘጋጅ ነው። በትናንትናው ዕለት የተያዘችው ወይዘሪት ኤዶም ካሳይ ቀደም ሲል እምቢልታ በተሰኘ ሳምንታዊ ጋዜጣ ላይ ትሰራ እንደነበረ፣ ከዚያ ወዲህ ደግሞ በዕለታዊው አዲስ ዘመን ጋዜጣ ላይ ትሰራ እንደነበረ ምንጮቹ ገልጸዋል። እነዚህ ለታሳሪዎቹ ቅርበት ያላቸው ምንጮች ለቪኦኤ እንደገለጹት እስከ ዛሬ ድረስ እስረኞቹን በአካል ማየት እንደማይቻልና ምርመራቸውን እስኪያጠናቀቁ ድረስም በዚሁ እንደሚቀጥል ፖሊስ ገልጾላቸዋል። ፖሊስ እስረኞቹን ለምን እንዳያዛቸው እስከ ዛሬ ይፋ መግለጫ አልሰጠም። ይሁንና ዛሚ 90.7 በተሰኘ ኤፍኤም ሬዲዮ ጣቢያ ወይዘሮ ሚሚ ስብሐቱ ባቀረቡት አንድ ዝግጅት የፖሊስ ምንጮቻቸውን በመጥቀስ ተጠርጣሪዎቹ አርቲክል 19 ከተባለ ድርጅት ጋር ግንኙነት እንዳላቸው በተለያዩ የውጭ ሀገሮች እየሄዱ ስልጠና እንደወሰዱና በሀገሪቱ ትርምስ ለመፍጠር ይሰሩ እንደነበረ ሲናገሩ ተደምጠዋል። በህቡ ተደራጅቶ ከግብፅና ከሻእቢያ ለዚሁ ተግባራቸው ማከናወኛ ገንዘብ እንደተቀበሉም ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ። አድማጮች፣ በጉዳዩ ላይ ተለዋጭ ቀጠሮ ለመያዝ የ29 ተሰጥቷል። በርዕሰ ጉዳዩ ላይ ሰፋ ያሉ የተጠናቀሩ ዘገባዎች አሉን። ከምሽቱ ሶስት ሰዓት ላይ በሚቀርበው ፕሮግራሞቻችን ተከታተሉ። አሁን ወደ ምሽቱ ቀዳሚ ቅንብር ነው የምናልፈው። እሰጥ አገባ እሰጥ አገባ ለምሽቱ በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ የሚያተኩር ተከታታይ ክርክር የመጀመሪያ ክፍል ይዞ ነው የቀረበው። ተከራካሪዎቹም ዶክተር ጥላሁን ኤርዱኖ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሰርቬይንግ ትምህርት ክፍል መምህር ናቸው። አቶ ፈቃደ ሸዋቀና ደግሞ በዚህ በዩናይትድ ስቴትስ የብሔራዊ ጤና ምርምር ተቋም የካንሰር ቁጥጥር የማህበራዊ ሳይንስ ጥናት ተባባሪ የምርምር ባለሙያ ናቸው። ቀደም ሲልም በአዲስ አበባ ዩኒቨርሲቲ በመምህርነት አገልግለዋል። ሁለቱም ተከራካሪዎች ወደሚያደርጉት ክርክር ነው የምናመራው። በኢትዮጵያ ወቅታዊ የፖለቲካ ጉዳዮች፣ ዲሞክራሲ ልማትና ብልጽግና፣ እንዲሁም ሰብአዊ መብቶች አያያዝና የመገናኛ ብዙኃን ነጻነት ላይ የሚያተኩር ተከታታይ ዝግጅት ቀዳሚ ክፍል ነው። የእናንተ ዶክተር ጥላሁን እርሶን ላስቀድም። የሀገራችን ህዝቦች ዲሞክራሲ አንድነት፣ ሰላምና ብልጽግና ጠንቆች በሚል ርዕስ አንድ ጽሁፍ ጽፈዋል። ከዚህ ከያዝነው ተከታታይ የክርክር ፕሮግራም ጋር ተዛምዶ ያለው ርዕስ ነውና እስኪ የእርስዎን ጭብጦች በአጭሩ ያስረዱን። አራቱ የሀገራችን ዴሞክራሲያዊ አንድነት፣ ሰላምና ብልጽግና ጠንቆች ናቸው የሚሏቸው ምንድን ናቸው? እነኛ አራት ነጥቦች በአጭሩ። ሀገራችን አሁን ካለችበት ወቅት አንጻር በተያያዘ የሚታዩ ፖለቲካዊ ሌሎች እንድምታዎች አሉ። ለምሳሌ ከህዳሴው ግድብ ጋር በተያያዘ ብዙ እየተባለ ያለበት ሁኔታ ነው ያለው፣ በመንግስትም በህዝብ ሚዲያዎችም እንደዚሁ። ከዚህ ጋር በተያያዘ የእኛ መሰረታዊ ችግር ምን እንደሆነ፣ በምን ምክንያት ነው ሁል ጊዜ ለፈተና የምንወጥቀው፣ የውስጥ የራሳችን ችግር ምንድን ነው፣ እነዚህ ችግሮችስ የሚያባበሱት ማን ናቸው? የሚለውን ጥያቄ ለመፍታት ነው የጻፍኩት። ምንድን ናቸው እነኚህ አራት ነጥቦች አሏቸው፣ ለኢትዮጵያ ዲሞክራሲያዊ አንድነት ሰላምና ብልጽግና ጠንቆች ናቸው ብለዋቸዋል። በአጫጭሩ እስኪ እንገሩን አራቱን ነጥቦች። አዎ በፖለቲካው ረገድ ነው እንግዲህ ሽፍን ደጋፊዎች የሚባሉ አሉ በእኔ እምነት ጭፍን ተቃዋሚዎች የምንላቸው አሉ። ጠባብ ብሄረተኞች፣ ዘረኞች፣ መንደርተኞች ወደ መንደር ወርደዋል። ሌላው ደግሞ አክራሪ ሃይማኖተኞች፣ እኛ ያልነው ካልሆነ ላሳር የሚሉ አይነቶች፣ እነዚህ ናቸው። እንግዲህ ለፖለቲካችን ሁሌ አቅጣጫ እያሳቱ የሚወስዱን ብዬ የማስበው እነዚህ ናቸው። ማን ናቸው ጭፍን ደጋፊዎች? ማን ናቸው ጭፍን ተቃዋሚዎች የሚባሉት? አዎ ከተጨባጭ ሁኔታ ውጭ የሆኑና ለግል ጥቅማቸው ብቻ ሲሉ የአለቆቻቸውን አረፍተ ነገርና አነጋገር እንኳ ሳይቀር በመኮረጅ እንደ ወረደ የሚያስተላልፉ ናቸው። እነዚህ ስርዓቱ አያውቃቸውም። ስርዓቱ ከውስጥ እምነት የላቸውም። ላይ ላይን እየሄዱ ለግል ጥቅማቸው ብቻ መሪዎችን የሚያሳስቱ ውሳኔ መስጠት የሚችሉ የፖለቲካ ሀይሎችን የሚያሳስቱ ናቸው ጭፍን ደጋፊዎች እምላቸው ይህ እንግዲህ መዘርዘር ሊያስፈልግ በሚገባ ምሳሌ መጥቀት ይቻላል እንመለከታለን በዝርዝር ለሰዓት ቁጠባ ጭብጡን ብቻ ለማስያዝ ነው እየሞከርኩ ያለሁት በአንዳንድ አረፍተ ነገር ይግለጹልን ወደ አቶ ፈቃደ እንድሻገር ጭፍን ተቃዋሚዎች ማን ናቸው ጠባብ ብሔረተኞች አሏቸው ማን ናቸው አክራሪዎች ማን ናቸው ጭፍን ተቃዋሚዎች የሚባሉት ያው በግለሰብ ደረጃም አሉ በስርአቱ ውስጥም ስርአቱ የሚሰራውን ማን ናቸው? አዎንታዊ ልማታዊ ጉዳዮች ሁሉ እንዳልተፈጸሙ አድርገው የሚያዩ ሁሉ ጭፍን ተቃዋሚዎች ናቸው የምላቸው። በሶስተኛ ደረጃ የተጠቀሱት የብሄር ብሄረሰብን መብት ወይም ስም በመጠቀም የሚነግዱ ደግሞ ሌሎች ያሉ። ይህ ደግሞ በአሁኑ ሰዓት በመሪው ፓርቲ ውስጥ በሚገባ ተሰስገው ይገኛል። አክራሪ ጥንፈኝነትን የያዘ አቋም ነው ያላቸው። ለህዝቦች አንድነት ምንም የሚያስቡት ነገር የለም። የብሔር ብሄረሰብ ስም በማንሳት ብቻ ለግል ጥቅማቸው የሚሯሯጡ ናቸው። ወይም በሌላ አጠራር ይ ሙሰኞች የምንላቸው አይነቶች ናቸው። ሌላው እንግዲህ ከሃይማኖት ጋር የተያያዘ ችግር ውስጥ የገቡት ወይም አክራሪዎች የምንላቸው ደግሞ እንደዚሁ ሃይማኖትን ተገን አድርገው ሃይማኖታዊ ጥላቻ በህብረተሰብ ዘንድ የሚረጩ አሉ። እነሱ የሚሰብኩት መጽሐፍ ካልሆነ ሌላው ሃይማኖተኛ አይደለም የሚሉ ናቸው። መልካም፣ በጽሁፉ ያንጸባረቋቸውን አራት ጭብጦች አስይዘውናል ዶክተር ጥላሁን። ወደ አቶ ፈቃደ እሻገራለሁ። ለመነሻ ቀደም ብሎ ዶክተር ጥላሁን ያቀረቧቸውን አራት ጭብጦች ተከታትለዋል፣ ምናልባት ጽሁፋቸውንም የማንበብ እድል ገጥሞት ከሆነ ጭፍን ደጋፊዎች፣ ጭፍን ተቃዋሚዎች፣ ጠባብ ብሔረተኞች እንዲሁም አክራሪዎች ናቸው አራቱ ጠንቆች ለሀገራችን ዲሞክራሲ ና አንድነት ሰላምና ብልጽግና ነው የሚሉት በሰሙት እንነሳ ምን ይላሉ በጣም ጥሩ እድል አግኝቼ ጽሁፉን አንብቤው ነበር ጥሩ ጽሁፍ ነው ዶክተር ትላሁን ቅን ኢትዮጵያዊ መሆናቸውን ያሳያል ከቅንነት እንደጻፉት ምንም አልጠራጠርም የሀገራችን ጠንቆች ብለው በዘረዘሯቸው አራቱ ነጥቦች ላይ እነዚህ ጠንቆች ያሏቸው ነገሮች ምን ፈጠራቸው የሚለውን ጥያቄ አልመለሱም ጭፍን ደጋፊዎች የሚሆኑ ጭፍን ተቃዋሚም ቃላቶቹን እንተዋቸውና በተለያየ መንገድ ሊጠራ ይችላል። እነዚህ የፖለቲካ ቃሎች ናቸው። የጭፍን ተቃዋሚ ጭፍን የሚባለው ሁሉ ወይም አክራ ሌሎችም ምን ፈጠራቸው ነው ዋናው ጥያቄ። እንደዚህ አይነት ነገሮች ስለፈለግን ብቻ የሚወገዱ ስለ ጠላናቸው ብቻ ብን ብለው የሚጠፉ ሳይሆኑ ለእንደዚህ አይነት ለሀገር ጠንቅ ሊሆኑ የሚችሉ አስተሳሰቦች፣ እምነቶች ምክንያት የሚሆኑ ነገሮች አሉ የሚገባንን አላገኘንም የሚሉ እኩል አክሰስ ወይም ተደራሽነት የለንም፣ ሀገሪቱ ጥቅም የሚሉ የድርሻችንን አላገኘንም የሚሉ ልዩነት ተደረገብን የሚሉ ሊሆኑ ይችላሉ። ምክንያት አላቸው። ዞሮ ዞሮ ዶክተር ጥላሁን ያወጡት መንግስትንና የህግ ስርዓት አለመኖርን እና ተቋም አገሪቱ ውስጥ ኢንስቲትዩሽንስ አለመኖራቸውን እነዚህን ሊያስወግዱና ሊጠብቁ የሚችሉ ተቋሞች አለመኖራቸውን ሳያነሱ ቀርተዋል እንጂ የሚሏቸው ነገሮች ከሞላ ጎደል ተገቢ ይመስልኛል። ግን ችግሩ ይሄ ብቻ አይደለም። ሀገራችን ውስጥ ዋና የብዙ ችግሮቻችን ምክንያት መንግስታቱ ናቸው። በተከታታይ ይሄንን ጥያቄ በበቂ አልመለስንም፣ እስካሁን ድረስ በበቂም አልተዋይንም፣ ወይም አፋዊ ብቻ ነው። የተቋም ችግሮች፣ ሩል ኦፍ ሎ፣ የህግ ስርዓት፣ በህግ መተዳደር፣ እነዚህ ጠንቅ የተባሉትን ነገሮች ሊያስወግዱ ይችላሉ የሚል እምነት አለኝ እኔ መልካም የመፍትሄ አማራጮችን አቅጣጫዎችን በየበኩላቸው በምትመለከቱባቸው ጭብጦች እንድታዩን በክርክሩ ይነሳሉ የአቶ ፈቃደን ሀሳብ ተከታትለዋል ዶክተር ጥላሁን ከሞላ ጎደል በእነኚህ ጠንቆች ተብለው በተነሱት ጉዳዮች ብስማማም ምክንያታቸውን አላስቀመጡም ነው ያሉት ቅድም እነኚህን አራት ጠንቆች ምንነት ሲገልጹ ጠቀስ ጠቀስ ለማድረግ ሞክረዋል ለእርሶ ጭፍን ደጋፊነት ከምን ይመጣል ጭፍን ተቃዋሚነትስ በሶስተኛና በአራተኛ የተቀመጡትንም እንዲሁ እንመለከታለን። በእርግጥ በዚህ ጋር በአጭሩ በቂ መልስ ለመስጠት ትንሽ ሊያስቸግር ይችላል። ዞሮ ዞሮ ግን በሁለት መንገድ ማየት ይቻላል። አንደኛ ጭፍን ደጋፊ የሚሆነው አድር ባይ ወይም ለራሱ ለጥቅም ብሎ ጭፍን ደጋፊ መሆን ይችላል። ሌላው ደግሞ የምንከተለው ስርዓት ራሱ የሚፈጥረው ችግር ይኖራል። ለምሳሌ በዘር ከሆነ ሁሉ ነገር የሚከናወነው ዘር ተከትሎ ጭፍን ደጋፊ የመሆን አዝማሚያ ይታያል። እዚህ ውጪ ግን ብዙ ጊዜ የምናየው ሁኔታዎች የሚያረጋግጡልን ከጥቅም አንጻር ነው። መለስ ብለን ስርዓቶችን ያለፉትን ማየት የምንችልበት ሁኔታ አለ። አቶ ፈቃደን በጣም ነው ማመሰግነው። እኔ ይህንን ለመጽሐፍ የሞከርኩት በአንድ ስብሰባ ውስጥ ባጋጠመኝ በጣም የሚያሳዝን ንግግር ተነስቼ ዝች ሀገር ችግር ምንድን ነው በተለይም ከወቅት ወይ የሀገራችን ሁኔታ ጋር እነዚህ መሰረታዊ መነሻ ምንድን ነው የሚለው በዚህ ላብቃና እሳቸው እንዳሉት አቶ ፈቃደ የሚገባን አላገኘንም፣ እኩልነት የለም፣ ልጅነት ተደረገብን። ይሄ አንዱ ነው። አሁን እነዚህን ልመነዝር ወይ ከጥቅም ጋር ነው፣ ወይ ከዘር ጋር ነው፣ ወይም ደግሞ ከፖለቲካ ስልጣን ጋር ነው። ምናልባት እነዚህ አሁን ካለንበት ተጨባጭ ሁኔታ አንጻር በተለይ ከታችኛው ተፋሰስ ሀገራት ጋር በተያያዘ የውስጥ ችግሮቻችንን ማስወገድ አለብን የሚልነት ይዤ ነው እንጂ በእያንዳንዱ ላይ የትኛው ፖይንት የተፈጠረበት ወይም ዋና መሰረታዊ ምክንያቱን ብዙም ትኩረት አልሰጠሁትም። ነገር ግን ከቀድሞ መንግስት ጀምረን ብናይ በሚገባ ማየት ይቻላል። የትኛውም መንግስት የሕዝብ ድጋፍ ያስፈልጋል። አድማጮች የሰጠ አገባ በኢትዮጵያ ወቅታዊ የፖለቲካ ጉዳዮች ላይ አተኮረው የምሽቱ ክርክር ይገባደል እንጂ ተከታታይ ቅንብራችን አልተቋጨም። ሰፋ ያሉ ክርክሮች በመጪው ፕሮግራሞቻችን ይቀርባሉ። እንግዶችን ዶክተር ጥላሁን ኤርድኖንና አቶ ፈቃደ ሸዋቀናን ግን ለጊዜያቸው አመሰግናለሁ። አሁን ወደ ተከታዩ ቅንብር ነው የምናልፈው። የራዲዮ መጽሄት ወጎች ሊያስተላልፍ የተያዘ ለማቅረብ ግን ቃል የተገባበት መሰናዶ አለ። ቲያትር በኢትዮጵያውያን በዚህ በዩናይትድ ስቴትስ ዋሽንግተን ከተማ አሉላ ከበደ ብቻ የተገኘበት አዲሱ፣ ይሄ እኮ አንተኑ እዳ ውስጥ ሊያስገባህ ነው። ቲያትር ወደ አያመልጠኝም ብለ ያልተገኘህበት ስለሆነ እንግዲህ ዳ እንዳይበዛበት ካምና፣ እነማን ናቸው እንግዶችህ? እንግዶቻችን አዲሱ፣ ጀመር አድርገን አስተዋውቀን ለቅምሻ ያህል የምንሻገረው ውይይትም ቢሆን እውቁ ተዋናይ አዘጋጅና ደራሲ ተስፋዬ ሲማ ሌላው ታዋቂ ተዋናይ እና አዘጋጅ አበባየሁ ታደሰ፣ ወጣት ተዋናይ እሱም አዘጋጅ ራሴም ጭምር ነው ቴዎድሮስ። ሶስቱንም እኮ በጣም የምወዳቸው ተዋናያን ናቸው። አይገርምም? እንዴት ሳላይ እንደቀረ! እንግዲህ እነሱ ይጠይቁ። ጋብዘ የቀረኸው አንተ ስለሆን ከኔ ምንም አረዳህም። አዲሱ ተጋብዣለሁ አልተጋብዝኩ። ልጥላቸው ነው ተዋ። አዲሱ እዳ ይበዛብሃል። ለሁሉም አዲሱ ከሶስቱ መድረክ ሰዎች ጋር አጠር ያለ ውይይት ለቅምሻ ልበለው፣ ከቀረን ደቂቃ አንጻር ብዙ ማጫወት የምንችል አይመስለኝም። ደግሞ የቲያትር ወግ በአሜሪካ ቲያትር ማሳየት በኢትዮጵያውያን ዘንድ ብቻ ሳይሆን በአሜሪካኖችም ዘንድ ቲያትር በጣም ውድ ነው። ተመልካቹን ሳይሆን ሰሪውን የበለጠ ያስከፍላል። ና ስለ እሱ አንዳንድ ነጥቦች እናነሳለን። ሰፋ ባለ ውይይት ግን የሚቀጥለው ፕሮግራማችንን ጥሩ ቦታ ያገኛል ብዬ ገምታለሁ። መልካም ታዋቂ የመድረክ ሰዎች በተዋናይነት በአዘጋጅነት ጭምር ሰፊ እውቅና ያላችሁ ናቸው። ተስፋዬ ሲማና አበባየሁ ታደሰ፣ ሁለታችሁም ከካሊፎርኒያ በቅርብ ርቀት ነው ያላችሁት። በል እኔና አበባዬ ቅርብ ነው፣ እዛው ካሊፎርኒያ ሆኖ፣ እኔ ወደ ኦክላንድ ቀርባለሁኝ። እሱ ደግሞ አበባዬው፣ ራስህ የት ነው ትኖረ? እኔ እዛው ሳኖዜ ነው። ሳኖዜ የኮምፒውተርም ብርት የምትባለው ሲሊከን ቫሊ ነው። ከመጣሁ ጊዜ ጀምሮ አስራ አንዱንም አመት ያሳለፍ ሲልከን ቫሊ የቲያትር እምብርት መሆን አስባ እንደሆነ እናያለን። የምናወራው ወደ ቲያትሩ መድረክ ይወስደናል። ተስፋዬ፣ ሲማና አባዮ ታደሰ፣ በድጋሚ ለጊዜያችሁ አመሰግናለሁ። በቅርቡ በዋሽንግተን ዲሲና ሌሎች አካባቢዎችም የታዩ ይመስለኛል ሁለት ቲያትሮች በአንድ መድረክ አምስት ሆናችሁ ያሳያችሁትን ቲያትር አንዱ ከሌላው ተከታትሎ የቀረበ ነው። ዋሽንግተን ዲሲ ያቀረባችሁትን ተመልክቻለሁ። እስኪ ባጭሩ ስለ ቲያትሮቹ አስተዋውቁን በዚያ ቦታና ጊዜ ያልነበሩ አድማጮች ቢገኙ ተመልካች የሚሆኑት አበባየው እንትን ላስቀድም ዛሬ እስኪ ልለውጥ። ከመምህርህና ቀዳሚ ተስፋዬ ያመሰግናለሁ። እንዳልከው ሁለት ቲያትር ነው የሰራ ነው ፌስቡክ እና የሚስቶች ባሎች አይሰኛል። ፌስቡክ ለመጀመሪያ ጊዜ ያቀረብነው ነው። የሚስቶች ባሎች በተለይ በዚህ በካሊፎርኒያ አካባቢዎች ሚኒያፖሊስን ጨምሮ በተለያዩ ቦታዎች አሳይተነዋል። ፌስቡክ እንደ ስሙ አሁን ስላለው ወቅታዊ ጉዳይ ከጥቅሙ በተጨማሪ በማህበረሰቡ ላይ እያደረሰ ያለው ጥፋት ለመተቸት ያልተጠበቀ ጉዳቶች፣ አዎ ያልተጠበቁ ጉዳቶች እያሳሳቁ ለመተቸት የተደረገ ነው። እንደውም ምንድን ነው ማክዛ ግንበርገር ሀበሾችን ተቸ ሊከስ ነው የሚል ቀልድ ወጥቶ ነበር። አንዴ የፌስቡክ አምዱን የፎቶ መስቀያ ያደረጉት ለስራ ብይ ብሰራላቸው እየተባለ ቀልድ ነገር ነበር እና ራሳተ መንገድ ሄደ እና በትዳር አለም ላይ ያሉትን ሰዎች ጭምር ባልተጠበቀ መንገድ ይዟቸው እየሄደ ስለሆነ በዛ ላይ እንግዲህ ለመተቸት ታስቦ የተሰራ ነው። ቴዎድሮስ ለገሰ ያው የታወቀ ጸሐፊ ነው። እሱ ነው የጻፈው። እየተነጋገርን ተመልሶ ተመልሶ እየተጻፈ የተሰራ ነው። የሚስቶቼ ባሎች ደግሞ ሌላው በዚሁ በአሜሪካ ሀገር ስንኖር በትዳር ጉዳይ በፍቅር ጉዳይ ላይ የሚደርሰውን ችግር እሱም እንደዚሁ ለመተቸት የተሞከረ ሮማንቲክ ኮሜዲ ተብሎ ሊመደብ የሚችል አይነት ስራ ነው። እሱም ደግሞ ከተስፋዬ ጋርም እየተመካከርን ከመጣጥፍ ተነስቶ ነው ወደ ፕሌ ወደ ድራማ ደረጃ የደረሰው እና በሂደት ተቀይሮ ለመድረክ የበቃ ስራ ነው። መልካም። በአጭሩ አስተዋውቆናል አባየት። ተስፋዬ በአበባየሁ ባጭሩ የተዋወቁት ሁለት ቲያትሮች ፌስቡክ ና የሚስቶቼ ባሎች እንደ ገለጸልም በቴዎድሮስ ለገሰ ና በራሱ በአበባየሁ የተደረሱት የማህበረሰቡ ጥንቅጥን በተለይ በውጭው ዓለም ይበልጡን በውጭ ላድርገው ፌስቡክ፣ በኢትዮጵያም እድሉ ላላቸው የኢንተርኔት ተጠቃሚ ለሆኑ የጥቅሙም የጉዳቱም ተካፋይ መሆናቸው አይቀርም። በመድረክ ላይ በቀልዳ ቀልድ ለዛ ግሩም አድርጋችሁ ተጫውታችኋል። ነገር ግን ያን ህል ቀሏችሁ እንዳልሆነም እናንተም ትናገራላችሁ ከማጥናት ከመድረኩ ካላችሁበት ሁኔታ ከተለያየ ቦታ መጓጓዙ ምናልባት በሰፊው በምንመለከተው ውይይት ውስጥ እንገባበታለን። ለዛሬ ግን ለመንደርደሪያ ያህል እንደው ለቅምሻ ማስተዋወቅ ነው ይህን ፕሮግራም የያዝ ነው ና እስኪ ተስፋዬ ጀምር አድርግልን። ቲያትር በአሜሪካ ቲያትር እንዴት ይሰራል? እንግዲህ ቲያትር መስራት በውጭ አለም በጣም አስቸጋሪ ነገር፣ በተለይም ደግሞ አሁን ያለነውን የተዋንያን ስብጥር ስትመለከት ልክ ኢትዮጵያና አውሮፓ እንደሚኖሩ ሰዎች ነው። ምክንያቱም የተወሰኑት ሰዎች ዋሽንግተን ዲሲ ናቸው፣ እኛ ካሊፎርኒያ እንግዲህ፣ በቴሌፎን ነው የምናጠናው። ያው እንደምታውቀው ሲያትር የአንድን ህይወት ቅንጭ በማንሳት ለህብረተሰቡ የሚያስተምር ነው። በተለይ እነዚህ ሁለቱ ቲያትሮች ብዙ ተፈታት ነውናል ሙሉ የመድረክ ስራዎች ናቸው። የማህበረሰቡን ህይወት አንስተው ስለሚተቹ የራሱን ችግር ለራሱ ነገር ነው። የአበባዬ የሚስቶቼ ባሎች የሚለው በተለይ እዚህ ሀገር የሚኖሩ ሰዎች ወደ ኢትዮጵያ በሚሄዱበት ጊዜ ከኢትዮጵያ ሲመለሱ፣ በቤታቸው በኖሯቸው በህይወታቸው ላይ የሚፈጠረውን ችግር በማንሳት ነው ፌስቡክን። እንደዚሁ ደግሞ ዛሬ በአለማችን ላይ የተፈጠረውን የዚህ የኮምፒውተር ሲስተም በተመለከተ እንዴት አድርጎ ወጣቶች ብቻ ሳይሆን እየጠፉበት ያሉበት ኢቨን ባለትዳሮች በዚህ በፌስቡክ ላይ ከፍተኛ የሆነ የትዳራቸው ውጥንቅጥ እየወጣ በመሆኑ የተነሳ ያንን እየተቸ የሚነግር ነው። ስለዚህ ይህንን ደግሞኛ ለህብረተሰቡ ለማቅረብ ስንጥር ያው የምንኖርበት ቦታ የተለያየ በመሆኑ የተነሳ ስልክ በመደዋወል ይህንኑ ፌስቡክ ለጥሩ ሙላቴ በመጠቀም እርስ በርሳችን ተናበን ጊዜያችንን ወስደን ሰዓታችንን አሬንጅ በማድረግ ነው የሰራ ነው። እኔ በተለይ በጣም የሚያስደስተኝ ቅድም አበባ የሆኑ ላስቀድመው ስትል ያስደስት ከመምህሩ ደቀ መዝሙሩ ይባላል። እና እነዚህን ወጣቶች በሮኝ ከኔ ጋር የሰሩትን ያስተማርኩት እኔ ነኝ። ዛሬ ግን እጅግ በጣም በልጦ ይህንን የማህበረሰብ ችግር አንስተው በመድረክ ላይ ለማሳየት መሞከራቸውን ስመለከት እጅግ በጣም ትልቅ አድናቆት ነው የሚሰማኝ። ቴዎድሮስም ለአበባየው ያለኝ አድናቆት በጣም ትልቅ ነው። በዚህ ላይ እንደገና ሜሊ ተስፋዬ አሁን በቅርብ ነው ከኢትዮጵያ የመጣችው የአርቲስት ተክሌ ደስታ ልጅ እና ሜሮን ተክሌ እንደዚሁ ገና ወጣት ተዋናይ ናት ከእነዚህ ከነዚህ ጋር ሆነን ነው አብረን የሰራ ነው እና በጣም አስቸጋሪ ነው ግን ስለተለከፍንበት አብሮን ከኛ ጋር ስለቆየ ህይወታችን ስለሆነ፣ እንደገና ደቦዎጩ አለም የቲያትር ሂደትም በኢትዮጵያም ቢሆን ተዳክሟል ስለተባለ እስቲ ማጋ ነው ያለው ድክመቱ ህብረተሰቡ ጋ ነው ወይስ ባለሙያዎቹ ጋ ነው የሚለውን ነገር ፕሩፍ ለማድረግ ሁሉ የምናደርገው እንቅስቃሴ ስለሆነ፣ በእርግጥ አስቸጋሪም ቢሆን በተቻለ መጠን በእውነት ከታዋቂ አርቲስት አለም ፀሐይ መወዳጆ ጋር መሆነን ኒውዮርክ ከተማ ሌሎች ቲያትሮችን በዛውን ቅዳሜ አሳይተናል። እሁድ መተን ደግሞ ዋሽንግተን ዲሲ ከወጣቶቹ ጋር አሳይተናል። እዚህ ካሊፎርኒያ ይህንኑ ቲያትር አሳይተናል። አሁን በተለያዩ ስቴቶች ሄደን ለማሳየት ስለምንሞክር ችግሩ አለ፣ ግን እየተጋፈጥ ነው ነው ለማለት ፈልጌ ነው። ግሩም ነው። ሰፊ ውይይት የሚጠይቅ ነው። በሚቀጥለው ፕሮግራማችን የምንመለስበት ይሆናል። ቲያትር በአሜሪካ ምን ይመስላል? በኢትዮጵያውያን ማህበረሰብ ብቻ ሳይሆን በአሜሪካ በራሱም በዚህ ሀገር ቲያትር እንዴት ይታያል? ቲያትር በማንስ ይደገማል? በሰፊ ውይይታችን እንመለከተዋለን። ተስፋዬ ሲማ፣ አባዩ ታደሰ፣ አመሰግናለሁ። ለጊዜያችሁ እግዜር ይስጥልኝ።

We're <imitation> አፍሮ ነበረ በጥቁር ሰው ከዝግጅታችን መጨረሻ በአጭሩ የተጫወተልን። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድና እንዲሁም በናይል ሰዓት በልዩ ልዩ ታሪሰ ጉዳዮች ዙሪያ ትኩረት በማድረግ የሚሰራጨው ዝግጅታችን የምሽቱ እዚህ ላይ ሊያበቃ ነው። ጥቂት ደቂቃዎች ግን ያሉን ይመስለኛል። ለአሁኑ በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ22 ና በ25 ሜትር ባንዶች እንመለሳለን። እስከዚያው ግን በቀጠሮው የምንሰናበተው አስተናጋጃችኋሉ አከበደ ፕሮግራሙን ከመራልን ኃይሉ አምራትና ከስርጭት መሐንዲሱ ፒተር አንድላይ ጋር በመሆን ነው። መልካም ምሽት ከአራዳ ከጎሳይ ጋር ተዋቸው።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

Washington. I talk I'm a father, Yeah.